ኦሪት ዘኍልቍ ምዕራፍ ሰላሳ ሦስት የእስራኤልም ልጆች ጒዞ ከሙሴና ከአሮን እጅ በታች ከጭፍሮቻቸውም ከግብፅ በወጡ ጊዜ እንዲህ ነበር። ሙሴም በእግዚአብሔር ትእዛዝ እንደ ጒዞአቸው አወጣጣቸውን ጻፈ። እንዳወጣጣቸውም ጒዞአቸው እንዲህ ነበር። በመጀመሪያ ወር ከወሩም በዐሥራ አምስተኛው ቀን በራምሴ ተጓዙ። ከፋሲካ በኋላ በነጋው የእስራኤል ልጆች ግብፃውያን ሁሉ እያዩ ከፍ ባለች እጅ ወጡ። በዚያም ጊዜ ግብፃውያን እግዚአብሔር የገደላቸውን በኵሮቻቸውን ይቀብሩ ነበር፤ በአማልክቶቻቸውም ደግሞ እግዚአብሔር ፈረደባቸው። የእስራኤልም ልጆች ከራምሴ ተጉዘው በሱኮት ሰፈሩ። ከሱኮትም ተጉዘው በምድረ በዳ ዳርቻ ባለች በኤታም ሰፈሩ። ከኤታምም ተጉዘው በበዓል ዛፎን ፊት ወደ ነበረች ወደ ፊሃ ሂሮት ተመለሱ፣ በሚግዶልም ፊት ለፊት ሰፈሩ። ከፊሃ ሂሮትም ተጉዘው በባሕሩ ውስጥ ወደ ምድረ በዳ አለፉ። በኤታምም በረሃ የሦስት ቀን መንገድ ሂደው በማራ ሰፈሩ። ከማራም ተጉዘው ወደ ኤሊም መጡ። በኤሊምም ዐሥራ ሁለት የውሃ ምንጮች ሰባ ዘንባቦችም ነበሩ። በዚያም ሰፈሩ። ከኤሊምም ተጉዘው በኤርትራ ባሕር ዳር ሰፈሩ። ከኤርትራ ባሕርም ተጉዘው በሲን ምድረ በዳ ሰፈሩ። ከሲን ምድረ በዳም ተጉዘው በራፋቃ ሰፈሩ። ከራፋቃም ተጉዘው በኤሉስ ሰፈሩ። ከኤሉስም ተጉዘው በራፍዲም ሰፈሩ። በዚያም ሕዝቡ የሚጠጡት ውሃ አልነበረም። ከራፍዲምም ተጉዘው በሲና ምድረ በዳ ሰፈሩ። ከሲናም ምድረ በዳ ተጉዘው በምኞት መቃብር ሰፈሩ። ከምኞት መቃብርም ተጉዘው በሐጼሮት ሰፈሩ። ከሐጼሮትም ተጉዘው በሪትማ ሰፈሩ። ከሪትማም ተጉዘው በሬሞን ዘፋሬስ ሰፈሩ። ከሬሞን ዘፋሬስም ተጉዘው በልብና ሰፈሩ። ከልብናም ተጉዘው በሪሳ ሰፈሩ። ከሪሳም ተጉዘው በ ሰፈሩ ከቀሄላታም ተጉዘው በመቅሄሎት ሰፈሩ። ከመቅሄሎትም ተጉዘው በተሃት ሰፈሩ። ከተሃትም ተጉዘው በታራ ሰፈሩ። ከታራም ተጉዘው በሚታቅ ሰፈሩ። ከሚትቃም ተጉዘው ተጕዘው በሐሽሞና ሰፈሩ። ከሐሽሞናም ተጉዘው በሞሴሮት ሰፈሩ። ከሞሴሮትም ተጉዘው በብንያ እቃን ሰፈሩ። ከብኔያዕቃንም ተጕዘው በሖርሃጊድጋድ ሰፈሩ። ከሖርሃጊድጋድም ተጉዘው ተጕዘው በዮጥባታ ሰፈሩ። ከዮጥባታም ተጉዘው በኤብሮና ሰፈሩ። ከኤብሮናም ተጉዘው በኤጽዮና ጋብር ሰፈሩ። ከኤጽዮና ጋብርም ተጒዘው በፂነ ምድረ በዳ ሰፈሩ። ይህችም ቃዴስ ናት። ከቃዴስም ተጒዘው በኤዶምያስ ምድር ዳርቻ ባለው በሆር ተራራ ሰፈሩ። ካህኑም አሮን በእግዚአብሔር ትእዛዝ ወደ ሆር ተራራ ላይ ወጣ። በዚያም የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በአርባኛው ዓመት በአምስተኛው ወር ከወሩም በመጀመሪያው ቀን ሞተ። አሮንም በሆር ተራራ በሞተ ጊዜ ዕድሜው መቶ ሀያ ሦስት ዓመት ነበረ። በከነዓን ምድርም በደቡብ በኩል ተቀምጦ የነበረው ከነዓናዊው የአራድ ንጉሥ የእስራኤል ልጆች እንደ መጡ ሰማ። እነርሱም ከሆር ተራራ ተጉዘው በሴልሞና ሰፈሩ። ከሴልሞናም ተጉዘው በፋኖን ሰፈሩ። ከፋኖንም ተጉዘው በአቦት ሰፈሩ። ከአቦትም ተጉዘው በሞዓብ ዳርቻ ባለው በጋይ ሰፈሩ። ከጋይም ተጉዘው በዲቦንጋድ ሰፈሩ። ከዲቦንጋድም ተነሥ ተጉዘው በአልሞንዲ ብላታይም ሰፈሩ። ከአልሞንዲ ብላታይምም ተጉዘው በናባው ፊት ባሉት በአብሪም ተራሮች ላይ ሰፈሩ። ከአብሪምም ተራሮች ተጉዘው በዮርዳኖስ አጠገብ በኢያሪኮ ፊት ባለው በሞዓብ ሜዳ ላይ ሰፈሩ። ከዮርዳኖስም አጠገብ በሞዓብ ሜዳ ላይ ከቤት የሺሞት እስከ አቤል ሰጢም ድረስ ሰፈሩ። እግዚአብሔርም ሙሴን በዮርዳኖስ አጠገብ በኢያሪኮ ፊት ለፊት በሞዓብ ሜዳ ላይ እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው ወደ ከነዓን ምድር ዮርዳኖስን በተሻገራችሁ ጊዜ የአገሩን ሰዎች ሁሉ ከፊታችሁ ታሳድዳላችሁ። የተቀረጹትንም ድንጋዮቻቸውን ሁሉ ታጠፋላችሁ። ቀልጠው የተሠሩትንም ምስሎቻቸውን ሁሉ ታጠፋላችሁ። በኮረብታ ላይ ያሉትንም መስገጃዎቻቸውንም ታፈርሳላችሁ። ምድሪቱንም ለእናንተ ርስት አድርጌ ሰጥቻለሁና ምድሪቱን ትወርሳላችሁ፣ ትቀመጡባታላችሁም። ምድሪቱንም በየወገናቸው በዕጣ ትወርሳላችሁ ለብዙዎች እንደ ብዛታቸው ለጥቂቶችም እንደ ጥቂትነታቸው መጠን ርስትን ትሰጣላችሁ። እያንዳንዱ ሁሉ ዕጣ እንደ ወደቀለት በዚያ ርስት ይሆናል። በየአባቶቻችሁ ነገዶች ትወርሷላችሁ። የአገሩም ሰዎች ከፊታችሁ ባታሳድዱ፣ ያስቀራችኋቸው ለዐይኖቻችሁ እንደ እሾህ ለጎናችሁም እንደሚወጋ ነገር ይሆኑባችኋል። በምትቀመጡባትም ምድር ያስጨንቋችኋል። እኔም በእነርሱ አደርገው ዘንድ ያሰብሁትን በእናንተ አደርግባችኋለሁ።